ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ስጥልን እንደምን አምሽታችኋል አድማጮቻችን። የዛሬ ሰኞ መጋቢት 29 ቀን 2006 ዓ.ም ስርጭታችንን ይዤ የማስተናግዳችሁ አዳነች ፍሳሐዬ ነኝ። ዛሬ የምናቀርባቸው ቅንብሮች የህዳሴ ግድብን በሚመለከት በኢትዮጵያና በሱዳን መካከል ያለው ልዩነት በውይይት እንዲፈታ ሐሳብ ቀረበ። ከአምሳ በላይ የሚሆኑ የዩናይትድ ስቴትስ ምክር ቤት አባላት በደቡብ ሱዳን አንድ እርምጃ እንዲወሰድ ጠየቁ። የማዕከላዊ አፍሪቃ ሪፑብሊክ ሁኔታ፣ በሩዋንዳ የተፈጸመው ፍጅት 20ኛ ዓመት መታሰቢያ የሚሉት ይገኙባቸዋል። አሁን የዓለም ዜና እናስቀድማለን። ቆንጅታየ ታነብልናለች። ጤና ይስጥልን፣ እንደምናመሻችሁ። በሶማሊያዋ ራስ ገዝ ፑንትላንድ ውስጥ ሁለት የተባበሩት መንግስታት ድርጅት አማካሪዎች መገደላቸው ተሰማ። አንደኛው እንግሊዛዊ ሁለተኛው የካናዳ ሰው ነው ተብሏል። የፑንትላንድ ፕሬዚደንት አብዲዌሌ ሞሐመድ አሊ ለአሜሪካ ድምጽ የሶማልኛ አገልግሎት በሰጡት ቃል ሁለቱን የመንግስታቱ ድርጅት አማካሪዎች ጋልካዮ ከተማ አውሮፕላን ጣቢያ ሲደርሱ አንድ የአእምሮ በሽተኛ የሆነ የጸጥታ ጠባቂ በጥይት መጥቶ እንደገደላቸው ተናግረዋል። ገዳዩ ወዲያውኑ በቁጥጥር ስር መዋሉንና እየተመረመረ መሆኑንም ፕሬዚደንቱ አስታውቀዋል። የሁለቱ የተገደሉት ሰዎች ማንነት እስካሁን በይፋ ባይገለጥም የተባበሩት መንግስታት ድርጅት ተልዕኮ በሰጠው መግለጫ የድርጅቱ የአደንዛዥ እጾች ጉዳይና የወንጀል ጉዳይ ጽህፈት ቤት አማካሪዎች እንደነበሩ ገልጧል። ሁለቱ ሰዎች ወደ ፑንትላንድ የመጡት በ ህኒ ቤት ግንባታ ስራ ሊረዱን ነበር ሲሉ ፕሬዚደንቱ አስታውቀዋል። በሶማሊያ የተባበሩት መንግስታት ድርጅት ተጠሪ ኒኮላስ ኬይ የተፈጸመውን ግድያ አውግዘው የመንግስታቱ ድርጅት የሶማሊያን ሕዝብ ለበርካታ አመታት ከዘለቀው ግጭት እንዲላቀቅ መርዳቱን ይቀጥላል ሲሉ ቃል ገብተዋል። ሩዋንዳ ቁጥሩ ስምንት መቶ ሺህ የሚጠጋ ህዝቧ ያለቀበት እንደ አውሮፓውያን አቆጣጠር የሺ ዘጠኝ መቶ ዘጠና አራቱን የዘር ፍጅት የተቀሰቀሰበትን ሀያኛ አመት መታሰቢያ ዝግጅት ጀምራለች። ዛሬ ሰኞ በዋና ከተማዋ በኪጋሊ በተደረገ ስነ ስርአት ላይ የሩዋንዳ ፕሬዝደንት ፖል ካጋሜ እና የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ለአንድ መቶ ቀናት የነደደ የሚቆየውን የብሔራዊ ሀዘን መግለጫ ነበር ባል አንድ ላይ ሆነው ለኩሰዋል። አንድ መቶ ቀናት መሆኑ የወቅቱ ፕሬዚደንት የነበሩት በአውሮፕላን አደጋ መሞታቸውን ተከትሎ ሁቶዎቹ ሚሊሻዎች በሀገሪቱ ዙሪያ ቱትሲዎችንና ጽንፈኛ ያልሆኑ ሁቶዎችን ጭፍጨፋ ያካሄዱት ለአንድ መቶ ቀናት በመሆኑ ነው። በዛሬው የኪጋሊው ስነ ስርአት ላይ ከዩናይትድ ስቴትስ ከእንግሊዝና ከምስራቅ አፍሪቃ ሀገሮች መሪዎች እንዲሁም ከፍተኛ ልኡካን ተገኝተዋል። ሚስተር ባነ ትናንት እሁድ ባሰሙት ንግግር በሩዋንዳ የደረሰው ግፍ በሰው ዘር ታሪክ ውስጥ ሁለተኛ እንዳይደገም ለማድረግ ዓለም አቀፉ ማህበረሰብ ቁርጠኛ ነው ሲሉ ተናግረዋል። ዋና ጸሐፊው ሚስተር ካጋሜን የማህበራዊና ኢኮኖሚያዊ ስኬቶችን፣ ዲሞክራሲና ሰብአዊ መብቶችን በተመለከተ አንጸባራቂ ተምሳሌትነት ያለው አመራር አሳይተዋል ሲሉ አሞግሰዋቸዋል። የዩክሬን ጠቅላይ ሚኒስትር ሩሲያ በሶስት የሀገሪቱ ምስራቃዊ ከተሞች ትናንትና እሁድ የመንግስት ህንጻዎች በወረራ የተያዙበትን ጨምሮ የተገንጣይ ሰልፎችን ረድታለች ሲሉ ወንጅለዋል። አርሴኒ ያትሴኑክ ዛሬ ሰኞ ለካቢኔያቸው ባሰሙት ንግግር ዶኔትስክ፣ ሉሃንስክና ካርኪቭ በተባሉት ምስራቃዊ ከተሞች የተቀሰቀሰውን አመጽ ከበስተጀርባ ሆና የምታነሳሳ ሩሲያ ነች ሲሉ ወንጅለዋል ተደርጓል የተቃውሞ ሰልፎቹ አለመረጋጋት እንዲፈጠርና ባዕዳን ወታደሮች ሲሉ የጠሯቸው ገብተው ግዛት እንዲይዙ ለማድረግ የተወጠነው እቅድ አካል ነው ሲሉም ጠቅላይ ሚኒስትሩ ተናግረዋል ቆንጅትን ለዜናው እናመሰግናለን አሁን ወደ ቀዳሚው ቅንብር እናመራለን በአባይ ወንዝ ላይ እየተገነባ ያለውን የህዳሴ ግድብ አስመልክቶ ከግብጽ ጋር ያለው ልዩነት ሊፈታ የሚችለው የሶስትዮሽ ውይይት ሲቀጥል መሆኑን በኢትዮጵያ በአፍሪካ ህብረት የሱዳን አምባሳደር ተናገሩ። ሀገራቸው የግድቡን መገንባት እንደሚደግፍ ያስታወቀችው ገና ከጅምሩ መሆኑንም አምባሳደር አብዱራህማን ዑስማን ለቪኦኤ አስረድተዋል። እስክንድር ፍሬው ዝርዝር አለው። የህዳሴውን ግድብ አስመልክቶ ሲካሄድ በነበረው የሶስትዮሽ ውይይት በአብዛኛው ከኢትዮጵያ ጋር የሚመሳሰል አቋም ያራመደችው ሱዳን ግንባታውን መደገፏን እንደቀጠለች ነው በኢትዮጵያና በአፍሪካ ህብረት የሀገሪቱ አምባሳደር አብዱል ራህማን ሲርል ሀቲም ኦስማን ለቪኦኤ የተናገሩት። ሱዳን ፖዚሽን ኢን ብላክ ኤንድ ዋይት ዊ አር ሰፖርቲንግ ዚስ ፕሮጀክት ኖት ፎር ፖለቲካል ሪዝንስ። የሱዳን አቋም ግልጽ ነው። ይህንን የግድብ ግንባታ ፕሮጀክት እንደግፋለን በፖለቲካዊ ምክንያቶች ሳይሆን በግንባታው ስላመንና እንደሚጠቅመንም ስላመንን ነው። እንደሚጠቅመን ስል ስለ ሱዳን ብቻ መናገሪያ አይደለም። ስለ ሦስቱ ሀገሮች ማለትም ኢትዮጵያ፣ ሱዳንና ግብፅ ነው እየተናገርኩ ያለሁት። የሶስትዮሹን ውይይት ያቋረጡት የግብፅ ባለሥልጣናት ዲፕሎማሲያዊ ዘመቻቸውን ግን ቀጥለዋል። ጉዳዩን እስከ ዓለም አቀፍ ፍርድ ቤት እንደሚወስዱት ሲናገሩም ተደምጠዋል። ከቪኦኤ ጋር አጭር ቃለ ምልልስ ያደረጉት ሱዳናዊው አምባሳደር ግን ይህንን የግብፅ አካሄድ አይደግፉም ለሁላችንም የሚበጅን ተቀምጦ መነጋገሩ ነው ብለዋል። ለእኛ ያለው አማራጭ፣ ብቸኛው አማራጭ በጠረጴዛ ዙሪያ ተቀምጦ እንደ ወንድማማች መነጋገር ነው። እንደ ወንድማማች እደግመዋለሁ፣ ምክንያቱም በአካባቢው ያለ የትኛውም የውጥረት ምንጭ አይጠቅምም። ስለዚህ እንሂድ እንቀመጥና በምክንያታዊነት እንነጋገር፣ ችግራችንን እንፍታ። እዚህ ላይ አንድ ጠቃሚ ነጥብ በትኩረት ማንሳት አለብኝ። ኢትዮጵያ ያሉ ወንድሞቻችን በሩን አልዘጉም፣ አሁንም ለድርድርና ለምክክር ጥሪ እያደረጉ ነው። በሦስቱ ሀገራት የውሃ ሚኒስትሮች መካከል ሲካሄድ በነበረው ውይይት ግብጽ ያራመደችው አቋም ገንቢ እንዳልነበር ኢትዮጵያ አስታውቃለች። የኢትዮጵያ የውሃ መስኖና ኢነርጂ ሚኒስትር አቶ አለማየሁ ተገኑ ስለዚሁ ሲናገሩ በግብጽ የተነሱት ሀሳቦች ከስብሰባው አጀንዳ ጋር ግንኙነት የሌላቸውና የኢትዮጵያን ብሔራዊ ጥቅም የሚነኩ ናቸው ብለዋል። ግብጽ ፕሮጀክቱ እንደገና በዓለም አቀፉ ፓናል እንዲመረመር መፈለጓን የአማካሪ ድርጅቶች ግኝትና በዓለም አቀፍ ፓናል የሚቀርቡ ሀሳቦችም በኢትዮጵያ ላይ አስገዳጅ እንዲሆኑ መጠየቋን በምሳሌነት ጠቅሰዋል። አቶ አለማየሁ ለአሜሪካ ድምጽ ሬዲዮ። እስክንድር ፍሬው ከአዲስ አበባ የዩናይትድ ስቴትስ ምክር ቤት የሱዳንና የደቡብ ሱዳን ኮሚቴ ሊቃነ መናብርትም ጭምር ያሉባቸው ከአምሳ የሚበልጡ አባላት በደቡብ ሱዳን አንድ እርምጃ እንዲወሰድ የውጭ ጉዳይ ሚኒስትር ጆን ኬሪን ጠየቁ። ከዚሁ ከዋሽንግተን ዊሊያም ኤግል አንድ ስመጥሩ ደቡብ ሱዳናዊ የሰብአዊ መብት ጠበቃ ስለዚህ ሀሳብ አነጋግሯል። ቆንጅታዬ ታቀርበዋለች። ዴቪድ ደንግ ይህ የቀረበው ሀሳብ በሀገሪቱ የምሁራን ክበቦች እንዲሁም መንግስታዊ ባልሆኑ ድርጅቶችና ዓለም አቀፍ አጋሮች ዘንድ ተቀባይነት እያገኘ መሆኑን ነው የሚናገሩት። ዴንግ ቢሮ ጁባ ውስጥ የሆነው የደቡብ ሱዳን የህግ ባለሙያዎች ማህበር ሳውት ሱዳን ሎ ሶሳይቲ የምርምር ስራ አስኪያጅ ናቸው። አለም አቀፍና የአገር ውስጥ ህግጋትን አጣምሮ የሚዳኝ ልዩ ፍርድ ቤት ስለማቋቋም መነጋገሪያ ወቅት አሁን ነው ይላሉ። ይህን ማለታቸው በፕሬዝደንት ሳልቫኪር ና በቀድሞ ምክትል ፕሬዝደንት ሪክ ማቻር ደጋፊዎች መካከል ግጭት ከተቀሰቀሰበት ካለፈው ታህሳስ ወር ወዲህ ምን ያህል ከባድ ወንጀሎች እንደተፈጸሙ የሚታመን መሆኑን ያሳያል። በብጥብጡ 800 ሺህ ህዝብ ከቀየው ተፈናቅሏል። ከ250 ሺህ የሚበልጡ ደግሞ አገር ጥለው መሰደድ ተገደዋል። ብዙ ሺዎች ተገለዋል። ይህ ይቋቋም እየተባለ ያለው ልዩ ፍርድ ቤት ታዲያ አለም አቀፍና የሀገር ውስጥ ህጎችን በማቀናጀት በዚሁ ዙሪያ የሰለጠኑ መርማሪዎች፣ ጠበቆችና ዳኞችን አሰማርቶ የሚሰራ ነው። ፍርድ ቤቱ የሚዳኛቸው በሁለቱም በኩል በግድያ የተሳተፉ ቁጥራቸው ከ20 ወይ ከ25 የማይበልጥ የሁለቱም ተፋላሚ ወገኖች መሪዎችን እንደሚሆን ነው ዴንግ የሚያስረዱት። ለዓለም አቀፍ ወንጀልነት ደረጃ የማይበቁ ነገር ግን በንብረት ማውደም እና በግድያ የሚጠየቁ ተከሳሾችን ደግሞ በሀገሪቱ የወንጀለኛ መቅጫ ሕግ መሰረት ልዩ ፍርድ ቤቱ ሊዳኛቸው ይችላል። ልዩ ፍርድ ቤቱን ማቋቋም የሚያስፈልግበት በርካታ ምክንያት እንዳለ የሰብአዊ መብት ጠበቃው ዴቪድ ዴንግ ያብራራሉ። አሁን ያሉት መደበኛው የፍርድ ስርዓት ስራዎች ከባድ ድክመቶች ያሉትን መሆኑንና ተደራሽነቱም በከተሞች አካባቢ ላለው ነዋሪ ብቻ መሆኑን ደንግ ያብራራሉ። በተሻለ ለህዝቡ ተደራሽነት ያላቸው ባህላዊ ፍርድ ቤቶች ደግሞ ከባድ ወንጀል በመፈጸም የተከሰሱ ሰዎችን የመዳኘት ስልጣን የላቸውም። ዴቪድ ደንግ ስለ አለም አቀፍ ወንጀል ጎሳና ሃይማኖትን ለይቶ ማጥፋት በስብዕና ላይ ስለ ተፈጸሙ ወንጀሎችና ስለ ጦር ወንጀል ወዘተ ስናወራ እነዚህ ከባህላዊ ፍርድ ቤቶቹ አቅም በላይ መሆናቸውን በግልጽ እናውቃለን። በበርካታ የደቡብ ሱዳን አካባቢዎች ላለፉት አስር ዓመታት በማኅበረሰቦቹ መካከል በስፋት የሚካሄዱ አነስተኛ ግጭቶች እንኳን ከባህላዊ ፍርድ ቤቶቹ አቅም በላይ ናቸው። መንግስቱም ቢሆን ስለ ወንጀሎቹ ነጻና ግልጽ ምርመራ ይከፍታል ብለው እንደማያምኑ ነው ዴቪድ ዴንግ አክለው የሚናገሩት። ይህ መንግስት እንደ አውሮፓውያን ዘመን አቆጣጠር ከ2005 ዓ ም ጀምሮ ከተቋቋመበት ጊዜ ወዲህ የተካሄዱትን በርካታ ምርመራዎችን ለምሳሌ መጥቀስ ይቻላል። በምርመራዎቹ ምንም የተከናወነ ነገር የለም። ወይም ኮሚቴው አንድም ምርመራ አላካሄደም፣ አሊያም ሪፖርቶች ተጠናቅረው ለህዝብ ይፋ አልተደረጉም፣ ወይም ሐቁ በትክክል አልቀረበም። ልዩ ፍርድ ቤቶች በተባበሩት መንግስታት እገዛ የሚቋቋሙበት ብዙ መንገድ አለ። በጸጥታ ምክር ቤት ውሳኔ ወይም በመንግስታቱ ድርጅት እና በአገሩ መንግስት መካከል በሚደረግ የሁለትዮሽ ስምምነት ሊቋቋም ይችላል። መንግስታትም ቢሆኑ ዓለም አቀፍ ሕግጋትን በራሳቸው ፍርድ ስርዓት ውስጥ በማካተትና የፍርድ ሂደቶችን የሚቆጣጠሩ የዓለም አቀፍ ተቋማት ተጠሪዎችን በመጋበዝ የጦር ወንጀለኞችን ሊዳኙ ይችላሉ። የልዩ ፍርድ ቤቶቹ መቋቋም ብዙ ጠቀሜታ አለው። ልዩ ፍርድ ቤቶቹ እንደ አለም አቀፉ የወንጀል ፍርድ ቤት ሳይሆን በቦታው ሊመሰረቱ ይችላሉ። ይህ ሲሆን ደግሞ በህዝቡ ዘንድ የተሻለ ተቀባይነት ያስገኝላቸዋል። ከአይሲሲ ማለት ከአለም አቀፉ የወንጀል ፍርድ ቤት በተሻለም ሰፋ ያለ ቁጥር ያላቸውን ጉዳዮች ሊመለከቱ ይችላሉ። የሀገር ውስጥ ፍርድ ቤቶች በተሸናፊው ወገን ላይ የባለድሉን ወገን ፍትህ በግድ የሚጭኑ ተደርገውም ይታያሉ። የሀገር ውስጥና ዓለም አቀፍ ህግጋትን በማጣመር እንዲሰሩ የሚቋቋሙት ልዩ ቅይጥ ፍርድ ቤቶች ለጠበቆችና ለሌሎችም ሰራተኞች ስልጠናና ልምድ በመስጠት ብሔራዊውን የፍትህ ስርዓት በማሻሻል ረገድ ሊጠቅሙ የሚችሉ ናቸው። ደቡብ ሱዳን የሄጉ የዓለም አቀፍ ወንጀል ፍርድ ቤት የተቋቋመበት የሮሙ ድንጋጌ ፈራሚ አለመሆኗን የሰብአዊ መብት ጠበቃው ዴቪድ ደንግ ያስታውሳሉ። ፕሬዚደንት ሳልቫኪር የአፍሪቃ የሰብአዊና ህዝባዊ መብቶች ቻርተርንም አለመፈረማቸውን ደንግ አክለዋል። የልዩ ቅይጥ ፍርድ ቤቶቹ መቋቋም ጉዳይ በአዲስ አበባ በክልላዊ ሸምጋዮች አማካይነት በተያያዘው የሰላም ድርድር ላይ መነሳት እንዳለበትም የሰብአዊ መብት ጠበቃው ያሳስባሉ። እያንዳንዱ ቅይጥ ፍርድ ቤት የየራሷ አመሠራረት አለው። በእኛ አገር ከሆነ የግዴታ ተደራዳሪዎችን ወገኖች ማለትም መንግሥቱንና የተቃዋሚ ፓርቲዎቹን ይሁንታ ማግኘት ይኖርብናል። ውይይቶቹና ድርድሮቹ ሲቪል ማኅበረሰቡንና የቀድሞዎቹን እስረኞች የሚያሳትፍ ከሆነ የእነዚህ የበርካታ ተዋናዮች ድጋፍ ወሳኝ ይሆናል። በሰላም ስምምነት ውስጥ ዓለም አቀፍ ሀገር ውስጥ ድብልቅ ፍርድ ቤቱን የመሰለ አንድ ዓይነት ለተጠያቂነት የሚያበቃ አካል ለማቋቋም የሚያስችል ቃል እንዲካተት ማለት ነው። ሕዝቡ ላይ በግድ ሊጫንበት አይችልም። በሁሉም ወገኖች ዘንድ ተቀባይነት ማግኘት የሚገባው ነገር ነው። አሁን ባለንበት በተለይም ምን እንደሚፈጠር በእርግጠኝነት በማይታወቅበት የተጠያቂነት ጉዳይ ሁሉም ፍርሃት ፍርሃት በሚልበት ወቅት ፍርድ ቤቶቹን ማቋቋሙ ትንሽ ከበድ የሚለው ለዚህ ነው። የአፍሪካ ህብረት በደቡብ ሱዳን የተፈጸሙትን ጥቃቶች የሚመረምር በቀድሞ የናይጄሪያ ፕሬዚደንት ኦሊሼጉን ኦባሳንጆ የሚመራ መርማሪ ኮሚሽን ማቋቋሙን ደንግ አስታውሰዋል። አንዱ ይህ ኮሚሽን የተሰጠው ስልጣን ታዲያ ሀገሪቱ ግፍ የፈጸሙትን ሰዎች በተጠያቂነት ልትይዝ የምትችልበትን መንገድ ሀሳብ እንዲያቀርብ ነው። የሰብአዊ መብት ተሟጋቹ እንደሚሉት የተፈጸሙትን የግፍ ተግባራት መዝግበው ሰነድ የያዙ መንግስታዊ ያልሆኑ ድርጅቶችም አሉ። ብዙዎቹ ምስክሮች ቃላቸውን መስጠት ይፈራሉ፣ እናም ጥበቃ ሊያስፈልጋቸው ይችላል። ዓለም አቀፍና የሀገር ውስጥ ሕግጋትን አጣምሮ የሚሰራው ፍርድ ቤት በምን ያህል ፍጥነት ስራ መጀመር እንደሚችል ግልጽ እንዳልሆነ ዴቪድ ዴንግ ገልጸው እንዲህ ያሉ ፍርድ ቤቶች ሊሰሩ የሚችሉት የተረጋጋ ድባብ ሲኖር ብቻ እንደሆነም ያስገነዝባሉ። የእነዚህ ልዩ ፍርድ ቤቶች ምርመራ ዝቅተኛ ደረጃ ላይ ካሉት ተዋናዮች እላይ አመራር ስልጣን ደረጃ ላይ ወዳሉት የተራመደ እንደሆነ ከሀገሪቱ መሪዎች በኩል ምን ያህል ትብብር ያገኛል የሚለውን ጥያቄ የሚያነሱ ተቺዎችም አሉ። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ በናይል ሳት ስርጭታችን እስከ አንድ ሰዓት ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሀሪክ መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። ሂውማን ራይትስ ዋች የተባለ የሰብአዊ መብት ቡድን በማዕከላዊ አፍሪቃ ሪፑብሊክ ርቀው በሚገኙ መንደሮች ፍጅቶች እንደተፈጸሙ የሚያሳይ ማስረጃ እንደተገኘ ገልጿል። ጸረ ባላካ ሚሊሻዎችና የሰለካ ተዋጊዎች ለፍጅቱ ተጠያቂዎች ናቸው ይላል የሰብአዊ መብት ቡድን። ሁለቱም የታጠቁ ኃይሎች ሲዋጉ ቆይተዋል። ባልደረባችን ጆዲ ካፖዋ ያጠናቀረውን ዘገባ እናቀርባለን። የሂዩማን ራይትስ ዋች የአስቸኳይ ጊዜ ስራ አስኪያጅ ስለተፈጸመው ጥቃት ለማወቅ ጊዜ እንደወሰደ ገልጸዋል። the southwest of the Central African Republic is a very remote area. የማዕከላዊ አፍሪካ ሪፐብሊክ ደቡብ ምዕራብ ክፍል በቀላሉ የማይደረስበት ቦታ ነው። ፍጅቶቹ በተፈጸሙባቸው ቦታዎች ለመድረስ ብዙ ቀናት ወስዶብናል። በደቡብ ምዕራብ ክፍል ሰፊ ግድያዎች እንደተፈጸሙ መስማት ከጀመርን ሳምንታት አልፈዋል። ሆኖም ውሎ አድሮ እዛው ቦታ በመድረስ ስለተፈጸመው ወንጀል የአይን ምስክሮችን ቃል ለመስማት ችለናል። ጌንግ በተባለው መንደር ሁለት ጥቃቶች ተፈጽመዋል። የመጀመሪያው ጥቃት በጥር ወር ማብቂያ ሳምንት ላይ የደረሰ ሲሆን ሁለተኛው ከአራት ቀናት በኋላ ነው። ጸረ ባላካል ሚሊሻዎች ሰባ ሁለት ሙስሊም ወንዶችን እንደፈጁ አንዳንዶቹ የዘጠኝ ዓመት ዕድሜ ልጅ እንደሆኑ ሁማን ራይትስ ዋች ገልጿል። ሰዎቹ የተገደሉት በጥይትና በመጥረቢያ እንደሆነ የአይን ምስክሮች ጠቁመዋል። ሉስማጅ የሁማን ራይትስ ዋች ቡድን የጥናት ክፍል ኃላፊ ናቸው። There seems to be a general strategy on the part of the anti-Balaka to target men and males. ጸረ ባላካዎቹ ወንዶችን ኢላማ የማድረግ አጠቃላይ ስትራቴጂ ያላቸው ይመስላል። ጎልማሶችንና ትንንሽ ወንዶችን አይለዩም። በ30 ዓመት ዕድሜ ክልል ያሉትን ወንዶች ከ12ና ከ13 ዓመት ልጆች አይለዩም። ለእነሱ ሁሉም ኢላማዎች ናቸው። የአምስት ስድስትና ሰባት ዓመት ዕድሜ ያላቸው ሕፃናት ወንዶችን ግን አልገደሉም። ጸረ ባላካ ሚሊሻዎች በማዕከላዊ አፍሪቃ ሪፑብሊክ መዲና ባንጊው ድርጅት ያላቸው ይመስላል። በደቡብ ምዕራብ ማዕከላዊ አፍሪቃ ግን የተደራጁ አይደሉም። ጸረ ባላካ የሚባሉት ወንጀለኛ ቡድኖች ናቸው። ካርኖርት በተባለችው ዋና የአልማዝ አምራች ከተማ በትንሹ አስራ ሁለት የሚሆኑ ጸረ ባላካ ቡድኖች ግዛቶችን ይዘዋል። በበርበራቲ ላይ የጸረ ባላካውን ቡድን የሚቆጣጠር አካል ሊኖር እንደሆነ አይታወቅም። ትርፍ ለማግኘት ሰዎችን ለማዋከብና ገንዘብ ለመዝረፍ የሚንቀሳቀሱ ነው የሚመስሉት። የኮንጎ በተባለው መንደር ደግሞ እንደ አውሮፓ አቆጣጠር የካቲት 19 ቀን ሌላ ፍጅት ተካሄደ። ይህኛውን ፍጅት የፈጸሙት ሙስሊሞቹ ሴሌካ ተዋጊዎችና ፔል የተባሉት ከብት አርቢዎች እንደሆኑ የሰብአዊው መብት ድርጅት ገልጿል። ያኮንጎ ውስጥ ሁለት የጸረ ባላካ ሚሊሻዎች የሚገኙባቸው 19 ሰዎች ተገድለዋል። የሁለት ዓመት ዕድሜ ሕፃን በጥይት ተመቶ እናቱ እንዳቀፈችው ሞተ። ማጅ እንደሚሉት አብዛኞቹ የሴሌካ ተዋጊዎች በጥር ወር ገደማ ላይ ከሀገሪቱ ደቡብ ምዕራብ ወደ ምስራቅ ተንቀሳቅሰዋል። የተቀሩት ደግሞ ከፕል ጋር ተቀላቅለዋል። መንደሮችን የሚያጠቁት ለበቀልና የጎደለውን የምግብ አቅርቦት ለማከማቸት ይመስላል። ምክንያቱም ጥቃት በሚከፍቱበት ወቅት የኦቾሎኒ ክምችቶችንና ሌሎች የምግብ ጎተራዎችን በመዝረፍ ላይ ያተኩራሉ። ጸረ ባላካ ሚሊሻዎች ባለፈው ታህሳስ ወር የተነሱት የሴሌካ ተዋጊዎች በክርስትናና በባህላዊ እምነት ተከታዮች ላይ የሚያካሂዱን ጥቃት ለመቋቋም ነበር። የቀድሞ አማጽያኑ አምና ፕሬዚደንት ፍራንሷ ቦዜዜን ከስልጣን አስወገዱ። ከዚያን ጊዜ አንስቶ የሴሌ ካሜሪ የነበሩት የሚገኙባቸው ሁለት ጊዜያዊ ፕሬዚዳንቶች የነበሩ ቢሆንም በሚገባ ለማስተዳደር የቻለ መንግስት የለም። በአብዛኞቹ የሀገሪቱ ክፍሎች የበላይነቱን የያዙት ጸረ ባላካ ተዋጊዎች ይመስላል። የሂውማን ራይትስ ዋቹ ቡካየርት በብዙ ምዕራባዊ የማዕከላዊ አፍሪቃ ክፍሎች ግጭት ወደ ማብቃት እያመራ ይመስላል ይላሉ። በእነዚህ አካባቢዎች ሲኖሩ ከነበሩት በብዙ መቶ ሺዎች የሚቆጠሩ የሙስሊም ማህበረሰቦች አሁን የቀሩት እነዚህ ብቻ ናቸው። አብዛኞቹ ሙስሊሞች ወደ አጎራባች አገሮች ቻድና ካሜሩን ተሰደዋል። የተባበሩት መንግስታት ድርጅት አገልግሎቶች በምዕራባዊው የሀገሪቱ ክፍል ያሉትን ሙስሊሞች በሀገሪቱ ሰሜን ክፍል ሊሰፍሩ የሚችሉበትን መንገድ እያጠኑ ነው። አሁን ባሉበት አካባቢ ከፈረንሳይና ከአፍሪካ ህብረት ኃይሎች በመጠኑ የጸጥታ ጥበቃ ይደረግላቸዋል። ይሁንና ራቅ ብሎ የሚገኙት ሙስሊሞች ይህን እድል እንደማያገኙ ቡካየር ጠቁመዋል። አሁንም እየተጠቁ ነው የሚገኙት። ከዛም አልፎ በአስከፊ የሰብአዊ ሁኔታ ላይ ነው የሚገኙት። እኛ ባየናቸው ቦታዎች ለምሳሌ ምግብ አጥተው በረሃብ የሞቱ ሰዎች እንዳሉ አይተናል። በማዕከላዊ አፍሪቃ ሪፑብሊክ አሁን ካለው የበለጠ ዓለም አቀፍ ወታደራዊ ኃይል መመደብ እንዳለበት የሁማን ራይትስ ዋች የአስቸኳይ ጊዜ ስራ አስኪያጅ ፒተር ቡካየርት አሳስበዋል። ቁጥራቸው ውሱን ነው። በስፋት ከፈረንሳይ በተለቀችው ሀገር ስድስት ሺህ የአፍሪካ የሰላም ጠባቂዎችና ወደ ሁለት ሺህ የሚሆኑ የፈረንሳይ ወታደሮች ብቻ ናቸው ያሉት። እነሱም ለአደጋ ለተጋለጡት ማኅበረሰቦች በመድረስም ሆነ እሱን በመጠበቅ ወይም ሌላ ሰላም የሚያገኙበት ቦታ እንዲሄዱ በማስቻል ረገድ በቂ ጥረት አላደረጉም የሚል ስጋት አለን። ሂዩማን ራይትስ ዋች የጸጥታው ምክር ቤት የተባበሩት መንግስታት ድርጅት የሰላም ጥበቃ ተልእኮ እንዲመደብ ጥሪ አድርጓል። ሰዎች በምግብና በሕክምና እጦት እየሞቱ በመሆናቸው የተሻለ ሰብአዊ ረድኤት እንዲደረግም ሂውማን ራይትስ ዋች የተባለው የሰብአዊ መብት ድርጅት ሀሳብ አቅርቧል። ሩዋንዳ በህዝቧ መካከል ፍጅት የተፈጸመበትን ሀያኛ ዓመት በምታከብርበት በአሁኑ ወቅት ከዩናይትድ ስቴትስ የፍጅት መታሰቢያ ተቋም የተወከለ ቡድን በሀያኛው ምዕት ዓመት የተፈጸሙትን ሁለት ፍጅቶች የሚያገናኝበት ሁኔታን ለማጤን ሩዋንዳን እየጎበኘ ነው። የአሜሪካ ድምፅ ሬዲዮ ዘጋቢ ጌብ ጃስሎ ከኪጋሊ የላከውን ዘገባ እናቀርባለን። ከኪጋሊ ወጣ ብሎ በሚገኘው የንታራማ ቤተ ክርስቲያን መታሰቢያ የዳር ግድግዳ በጭንቅላቶችና አጽሞች የተሞላ ነው። እንደ አውሮፓ አቆጣጠር በ1994 ዓ ም በተፈጸመው ፍጅት አምስት ሺህ ሰዎች የተገደሉት እዚሁ ቤተ ክርስቲያን ውስጥ ነበር ስትል አስጎብኝዋ ታሳያለች። የአንዳንዶቹ ሙታን አስክሬን ሳጥኖች በአግዳሚ ወንበሮች ላይ ተቀምጠዋል። የተፈጁት ሰዎች ድሪቶ ልብሶች ከጣራ ጋር በተያያዙ ገመዶች ተሰቅለዋል። አንጀሊክ ሙካቡኩዚ በቤተ ክርስቲያኑ ከተፈጸመው ፍጅት በሕይወት ከተረፉት ጥቂት ሰዎች አንዷ ናት። ያኔ ወጣት የነበረችው ሙካቡኩዚ በሕይወት ለመትረፍ የቻለችው በመጥረቢያ የፈለጧት ገዳዮች የሞተች ስለመሰላቸው ነው። አንገቷና እጆቿ ላይ ጠባሳዎች የሚታዩባት እናት ስላለፈው ፍጅት ታሪክ ለዩናይትድ ስቴትስ ቡድን ታስረዳለች። የደረሰባት የጭካኔ ተግባር ዘግናኝ ቢሆንም በዛው ቤተ ክርስቲያን ውስጥ የተፈጸመው ነገር ዓለም እንዲያውቁ ማድረጉ ወሳኝ ነው ትላለች። ናችባዞንፊት እንጀ ኩሩሃን ደርጓንጅንባኑንባ መታሰቢያውን ለማየት የመጣ ሰው ስለ ተፈጸመው ፍጅት ሲጠይቀኝ፣ ትላለች የአይን ምስክሯ፣ በሙሉ መተማመን እነግረዋለሁ የሩዋንዳን ታሪክ የማሳየት ያህል ማለት ነው። ልንደብቀው አንችልም። ታሪኩን የሰማው ሰው ከተገነዘበው ለእሱም ሆነ ለተቀረው ዓለም ጥሩ ትምህርት ነው ነበር ያለችው። ያኔ የመታሰቢያውን ቦታ የጎበኘው ቡድን ስለ ፍጅት ሁኔታ ጠንቅቆ ያውቃል። ዋሽንግተን ከሚገኘው የዩናይትድ ስቴትስ ሆሎኮስት ቤተመዘክር ልዑካን ቡድን ነው። ሆሎኮስት በሁለተኛው የዓለም ጦርነት ወቅት በአይሁዳውያን ላይ የተፈጸመ ፍጅት ነው። በቤተ መዘክሩ ያለው የፍጅት ማስወገድ ማዕከል ስራ አስኪያጅ ማይክል አብራሞዊትዝ የመታሰቢያ ቦታዎች ዋና ዓላማ ታሪኩ እንዳይረሳ ለማረጋገጥ ነው ብለዋል። በቤተ መዘክሩ በምናከናውነው ከፊል ጥረት ግንዛቤ በማስጨበጥ ላይ ነው ትኩረት ማድረግ የምንፈልገው ፍጅቱ ከጅምላው የዘር ጭፍጨፋ በኋላም እንዳላበቃ በቃ ለማስገንዘብ ነው። የሚያሳዝነው እንደገና አይደገምም የሚለውን የጋራ ራእያችንን ለመገንዘብ ገና ብዙ ይቀረናል። ሩዋንዳ ያለውን መታሰቢያ ማየቱ ቤተ መዘክርን ከመጎብኘት የተለየ ተመክሮ ነው ይላሉ አብራሞዊት። ሩዋንዳ ውስጥ ፍጅት ከተፈጸመ ገና ሀያ ዓመታት ብቻ ነው ያለፉት። ይህም ከዘር ጭፍጨፋው ሰባ አምስት ዓመታት በኋላ ማለት ነው እዚህ የተካሄደው ነገር እንዳለ ነው የሚታየው። ወንጀሎቹ የተፈጸሙበትን ቦታ ሊተካ የሚችል ነገር የለም። ይህም ትልቅ ስሜት የሚያሳድር ነገር ነው። ሩዋንዳ ላይ በእንታራማ ቤተ ክርስቲያን ውስጥ ካለው ጋር የሚመሳሰሉ ብዙ ቦታዎች አሉ። የተገደሉት ሰዎች አስከሬኖች እንዳሉ የሚታዩባቸው፣ በቃላት ለመግለጽ የሚያዳግት ፍጅት መፈጸሙን የሚያሳዩ በጥይቶች የተበሳሱ ግድግዳዎች ይታያሉ። ይህም ጠንካራ የቅርብ ጊዜ ትዝታ ነው። በሩዋንዳ ጸረ ፍጅት ኮሚሽን የፍጅት መታሰቢያና መከላከል ክፍል ኃላፊ ኤልዶንፎንስ ካረንጌራ፣ እነዚህ ስሜት የሚነኩ መታሰቢያ ቦታዎች ሰለባዎቹ ያለፈውን እንዲቋቋሙና የተወሰነ መጽናናት እንዲያገኙ ያደርጋሉ ብለዋል። በፍጅቱ ወቅት ወደ ነበሩበት ሁኔታ ይመልሳቸዋል። ሁኔታውን በማየትና በማስታወስም ለማልቀስ ይችላሉ። ስለ ተፈጸመው ፍጅት በምስክርነት በማስረዳት ስሜታቸውን መግለጽ ይችላሉ። አንዳንድ ሰዎች በሩዋንዳ የመታሰቢያዎች አያያዝ ቅሬታ ያሰማሉ። መታሰቢያዎቹ የጽንፈኛ ሁቶች ኢላማ በመሆን በተፈጁት ስምንት መቶ ሺህ ቱትሲዎች ላይ ያተኮሩ ናቸው ከእነሱ ጋር ላለቁት ለዘብተኛ አመለካከት ለነበራቸው ሁቶዎች ግን ብዙም ትኩረት አይሰጡም። ካረንጌራ ግን በዛን ጊዜ ሁቶዎቹ የተገደሉት አልገድልም በማለታቸው ከቱትሲዎች ጋር ስለተጋቡ ወይም ደግሞ ቱትሲዎችን ስለመሰሉ ብቻ ነው ይላሉ። እነህ ሁቶዎች በቱትሲዎች ላይ የተፈጸመ ፍጅት በምንለው ውስጥ የተካተቱ ናቸው። በቱትሲዎች ላይ የተፈጸመው ፍጅት የምንለውም ለመጥፋት ኢላማ የተደረጉት ቱትሲዎች እንጂ ሁቶች ባለመሆናቸው ነው። ሩዋንዳ ከ20 ዓመታት በፊት በቱትሲዎችና በለዘብተኛ ሁቶዎች ላይ የተፈጸመውን ፍጅት በኦፊሴል በመዲናይቱ ኪጋሊ ማሰብ የምትጀምረው በመጪው ሰኞ ነው። ፕሬዚደንት ፖል ካጋሜ ባለፈው ጥር ወር ከተጀመረው አዲስ አመት አንስቶ በሀገሪቱ ሲዞር የቆየውን ብሔራዊ የሀዘን ችቦን ያበራሉ። አድማጮች የምሽቱ ስርጭታችን እዚህ ላይ አበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ኃይሉ ታምራት ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩ። Thank you. So go to